ወጣቶች የምናስረክበው የምናረካከበው ፕሮጀክቶች አሉ ብዬ ስለማምን በኢትዮጵያ ዙሪያ ያንን ለማደራጀት እና ሁነኛ የሆኑ ፋክት ቤስድ የሆነ ድርጅት አቋቁመን ስለ ኢትዮጵያም ስለ አፍሪካም ያሉ ፋክት ብራንዲንግ ሃይላይቲንግ ላይ ድንሰራ ነው። ራማችን እንግዲህ ሲያስባል ይፈጽማል። እናያለን ወዴት እንደሚሄድ። ያው አገሮቹ በዚህ ወንዝ የተሳሰሩ ስለሆነ ከመልካም ጎረቤትነት ከበጎ ፈቃድ ኮኦፕሬሽን ይሄ አብሮ መስራትን ፌቨር ከማድረግ አንጻር ካልሆነ በስተቀር በሕግ አግባብ አስገዳጅነት ያለው አይደለም። ድንበር ተሻጋሪ ወንዝ ላይ የምንሰራው ፕሮጀክት ስለሆነ ይሄ የታችኛው ተፋሰስ ሀገሮች ላይ የሚመጣውን ጉዳትም ካለ ለመቀነስ ካለ በጎ ፈቃድ ያ ከኢትዮጵያ በኩል ያንን ለማድረግ ከዛ በመነጨ በጎ ፈቃድ የሚካሄድ ድርድር ነው እንጂ ይሄ የሕግ አግባብነት አስገድዶን የምናደርገው ድርድር አይደለም። ኢትዮጵያ በፌስቡክ እና በትዊተር የምትሸበረክ ሀገር አይደለችም። ትዊተር ፌስቡክ ከመኖሩ በፊት ለዘመና የቀኝ ገዢዎች ጥቃት የመለሰች ሀገር ነች። አሁንም ቢሆን በቀደም ጠቅላይ ሚኒስትሩ እንደገለጹት ውጭ ጉዳይ ሚኒስትር አቶ ገዱም እንደገለጹት የሚሄዱበት አቅጣጫ የማያበላዳ አቋም ስለሆነ እኛም ከጀርባቸው ሆነን ይህንን ለመደገፍ በሙያችን ለተሰባሰብ ነው እየሰራ ያለ ነው። የአገራችን ጉዳይ ግድ ይለናል። የበኩላችንን ማዋጣት እንሻለን። ለወገናችን የመድረስ ግዴታ አለብንና ለህዝባችን ጥቅም እንቆማለን። በልዩ ልዩ የኢትዮጵያ ጉዳዮች ዙሪያ የተሰባሰቡት በአገር ውስጥና በተለያዩ የውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ናቸው። የሰማችኋቸው በተለይ በህዳሴ ግድብ ዙሪያ ስለሚያደርጉት እንቅስቃሴ ከቡድኑ አባላት ከሶስቱ ጋር በሰፊው ተወያይተናል። እንተዋውቃቸው። ቅድሜ፣ ሶስት እና ተፈሪ ይባላል። የዋሽንግተን ዲሲ አካባቢ ነዋሪ ነኝ። ከሀያ አምስት አመት በላይ በቴክኖሎጂ ኢንጂኒሪንግ ዙሪያ ነው የሰራሁት። የዛሬ ሁለት ዓመት ያንን ቋሚ ስራ ሪታየር በማድረግ ወደ ሌላ ዘርፍ ለመግባት ታስቤ በዲጂታል ማርኬቲንግ እና በቢግ ዴታ በዴታ አናለቲክ ዙሪያ ወደ ትምህርት የተመልሼ ገብቼ እሱን እያጠናሁ ነው። ጓደኞቼ ጠይቀውኝ የዲጂታል ማርኬቲንግ አስፔክቱን ለመርዳት ነው የተሳተፍኩት። ዓላማዬ ሪሊ ከኛ ስር ለሚያድጉ ልጆች፣ ወጣቶች የምናስረክበው የምናረካክበው ፕሮጀክቶች አሉ ብዬ ስለማምን በኢትዮጵያ ዙሪያ ያንን ለማደራጀትና ሁነኛ የሆኑ ፋክት ቤስድ የሆነ ድርጅት አቋቁመን ስለ ኢትዮጵያም ስለ አፍሪካም ያሉ ፋክት ብራንዲንግ ሃይላይቲንግ ላይ ብንሰራ ነው ራማችን እንግዲህ ስያስባል ሬር ይፈጸማል እናያለን ወዴት እንደሚሄድ ሳምሶን ደምሴ ተፈራ እባላለሁ እዚህ ዋሽንግተን ዲሲ ነዋሪ ነኝ ከዊ አስፓየር መስራቾች አንደኛው ነኝ ስራዬ በኢንፎርሜሽን ቴክኖሎጂ ፊልድ ወደ ሃያ አምስት ዓመት በላይ ሰርቻለሁ አሁን አስራ ስምንት ዓመት የሰራሁት ለአንድ የአሜሪካን መንግስት መስሪያ ቤት በኢንፎርሜሽን ቴክኖሎጂ ዲሬክተርነት ነው ሆኖ ማገልገል ላይ የሚገኙ መቅደላዊት መሳይ ይባላለሁ። አሁን ኢትዮጵያ ነው የምኖረው። ስራዬ ሪሰርች የምሰራው የናይል ውሃ አጠቃቀም፣ ሌትሊ ደግሞ የአባይ ግድብ አካባቢ ነው። ፒኤችዲ ካንዲዴት ነኝ። ትምህርቴን በቅርብ ለመጀመር እየጠበኩኝ ነው። ከዛ በተረፈ ግን ጽሁፎችን፣ ፓነል ዲስካሽኖችን እና እንዲሁ በአጠቃላይ ጥናቶችን በአባይና የአባይ ውሃ አጠቃቀም ዙሪያ እሰራለሁ። እንግዶች አመሰግናለሁ ሁላችሁንም። የአባይ ጉዳይ እያነጋገረ ነው። ጠበቅ ያሉ ውዝግቦች ሰሞኑን ድርጅቶችም ተከትለው እየተሰሙ ነው። በአባይ ጉዳይ ላይ የኢትዮጵያውያን ድምፅ አይሰማም፣ የኢትዮጵያ ጉዳይም በአግባቡ አልቀረበም በሚል መነሻ ዊ አስፓየር በሚል ራሳችሁን ያሰባሰባችሁ በጎ ፈቃደኞች ናቸው እስኪ በቅርበት እንደሚከታተል ሰው በቅርቡም ሙሌት ስራውን እንዲጀምር የሚጠበቀው የህዳሴ ግድብ ስራዎች ዙሪያ ዛሬ የሚታዩትን በተለይ ደግሞ ከትላንት በስቲያ ከተቋረጠው ድርድር ማግስት የሚሰሙትንም ድምፆች ጨምሮ ምንድነው የተረዳችሁት? መቅደላዊት፣ ሙያሽም ለአባይ ጉዳይ ቅርብ ይሁን እንጂ የግድ በሙያችሁ አይደለም የተሰባሰባችሁ፣ በኢትዮጵያዊነታችሁ ያገባናል እኛም በበኩላችን እናዋጣ የምንችለው ነገር አለ፣ በሚል በዝርዝር አንዳንድ ነጥቦች እናነሳለን። እስኪ ከትዝብታችሁን እነሳ። ዜናውን ተከታትላችኋል። ከትላንት በስቲያ የወጣውን ዜና ከዚያ ማግስት ይከተላል የሚባለው አቅጣጫ ላይም የተለያዩ ድምሶች እየተሰሙ ነው። መቅደላዊት ካንቺ እንጀምር። ምሽቱም የተገፋው ራቅ ያለው ካንቺ ጋር ነው አዲስ አበባ ላይ አሁን ከምሽቱ አራት ሰዓት እየተቃረበ ነው። አዎ፣ የመሆኑ ድርድር በተመለከተ ድርድር አይጠላም። ሁልጊዜም ቢሆን ነገሮችን በድርድር ለመፍታት ነው አትሊስት በኢትዮጵያ በኩል ያለው አቋም። ስለዚህ ተመልሰው ወደ ድርድሩ መምጣታቸው የሚደገፍ ነገር ነው፣ ጥሩም ነገር ነው። ነገር ግን ተመልሰው ወደ ድርድሩ ሲመጡ ከዚህ በፊት የነበሩት ድርድሮች ላይ የነበሩትን መሰናክሎች እንደገና ላለመድገም አይ ቲንክ እሱን መጠንቀቅ ያለብን ይመስለኛል። ሰሞን እያየን ያለ ነው ይሄ በታዛቢነት እና ወይ በሚዲተርነት የመጡት አካላት መስመራቸውን ኦቨርስቴፕ አድርገው ድርድሩን ወደ አንድ አቅጣጫ ስቴር ለማድረግ የሚሞክሩትን ነገር ነው እያየን ያለ ነው። ግፊት ለማድረግ ግፊት ለማድረግ እየሞከሩ ያሉበትን ሁኔታ እያየን ነው። ይሄ በፊት ከነበረው ነገር ተምረን እንዴት ነው ያንን መከላከያ መንገድ ማበጀት የነበረብን ነገር ነበረ። አሁንም እያየን ያለ ነው ነገር እሱ ነው። አሁን ስለ ድርድሩ እርግጥ ነገርም ማግኘት አይቻልም። ምክንያቱም ከሶስቱም አገሮች ከሱዳንም፣ ከግብፅም፣ ከኢትዮጵያ የሚወጣው መግለጫ አንዳንዴ የተቃራኒም ነገር ነው። በዚህ በኩል አብዛኛው ነገር ላይ ተስማምተናል ሲባል፣ በዚህኛው በኩል ላይ ደግሞ ብዙም እርቀት እየተጓዘ አይደለም የሚል ትንሽ አደናጋሪ የሆነ መልእክትም ነው ያለው። እሱ ድርድሩ እንደሚቀጥል ተናግረዋል። ስለዚህ ጠብቀን የድርድሩን ውጤት ማየት የሚሻል ነው የሚመስለው አሁን ባለበት ሁኔታ ግን እኔ ምንም መደምደሚያ ላይ መድረስ አልቻልኩም። መልካም እንግዲህ፣ በእናንተ ምርጫ እና ፍላጎት መሰረት በስማችሁ እየጠራሁ ነው፣ ለአድማጮች ግር እንዳይል ይሄንኑ ላስተዋውቅና፣ ሳምሶን፣ ባንተስ በኩል የሰሞኑን ያልተሳካ ድርድርም ሆነ የህዳሴ ግድብ አሁን ያለበትን ሂደት በቅርበት እንደሚከታተል ሰው ምን ታዘብክ? እሺ፣ ያሉላ ፈቃድህ ከሆነ እኛ በመገናኛ ብዙሀን ስንቀርብ የመጀመሪያችን ስለሆነ ለአድማጮች ግንዛቤ እንዲኖር ዊያስፋየር ማን ነው የሚለውን ነገር ስለ ዊያስፋየር ማንነት ልናገር ይፈብልኝ። በመግቢያችን እንደጠቆም ነው እና በመጠኑም እንዳስተዋወቅ ነው ይሄ የትውውቅም ጭምር ፕሮግራም ነው እና በአጭሩ አስተዋወቅን ና ለአስተያየት ዊያስፋየር እንደጠቀስከው መግቢያው ላይ የተቋቋመው በበጎ ፈቃደኛ ኢትዮጵያውያን ነው። ዊ አስፓየር በናይል ብቻ ሳይሆን የአፍሪካን መልካም ገጽታዎች ለማሳየት የተቋቋመ እንደ ቲንክ ታንክ እንደ ብሩኪንግ ኢንስቲቱት አይነት ተቋም ነው እና ከአሁን በፊት አልነበርም እንደዚህ አይነት ተቋም። ይሄ ተቋም ድምህት የሶስና እንደገለጸችው ለትውልድ የሚተላለፍና አፍሪካን ነክ የሆኑ ነገሮች ላይ በፖሊሲ እና ግንዛቤዎችን በማስጨበጥ የሚጓዝ ነው። እንደ አጋጣሚ አሁን የናይል ጉዳይ አንገብጋቢና ዋና ሆኖ ስላገኘ ነው ቅድሚያ እሱን እየሰራ ነው ያለ ነው። ስለ ሰሞኑ ያነሳው ጉዳይ መቅደላዊት እንዳለችው ድርድር መልካም ነው፣ ነገር ግን የአደራዳሪዎችም ሆነ ታዛቢዎች ሚና በግልጽ መታወቅ ይኖርበታል። ቀን ቀን በታዛቢነት የተቀመጡ ታዛቢዎች ማታ ማታ በትዊተር እና በፌስቡክ የድርድሩን ሂደት የሚያናጋ አይነት ስሜቶች የሚሰጡ መልእክቶች የሚሰጡበት ሁኔታ ነው ያየ ነው። እስከ ዛሬ ድረስ በአባይ ጉዳይ ላይ ግብጻውያን የመገናኛ ብዙሃኑን እና የማህበራዊ ሚዲያን ተቆጣጥረው የቆዩበት ጊዜ ነበረ እና የዌያ ስፓየር ዋና አላማ የኢትዮጵያን ድምፅ መሰማት ይኖርበታል፣ እውነቶች መታወቅ ይኖርበታል በሚል እነኝን እውነተኛ ጭብጦች ላለፉት ስድስት ወራቶች ከነሱ እኩል እግር በእግር እየተከታተልን መረጃዎችን ለህብረተሰቡና ለዓለም ስናደርስ የቆየ ነው። እና ሂደቱ ጥሩ ሆኖ እያለ በመሀል በመሀል ላይ እንደዚህ የሆኑ ለምሳሌ ትላንትና የናሽናል ሴኩሪቲ ካውንስል ያወጣው የመንግስት መግለጫ ባይሆንም፣ ይሄ ትልቅ የመማክርት ጉባኤ ነው፣ በፕሬዚዳንቱ ሊቀመንበርነት የሚመራ እና ያወጡት ስቴትመንት ትንሽም አደናጋሪ ነው። በጭብጥ ደረጃ ስህተቶችም ስላሉት እኛ ዊ አስፓየር እሱንም አሁን በቅርቡ አድሬስ የምናደርገው ነው እና ተግባሮቻችን ይህን ይህን ይመሳሰላል። ካም አመሰግናለሁ ሳምሶን። ሶስና ትዝብታችን እንደው በጨረፍታ ለማየት ያህል ነው ትኩስ ስለሆነ አሁን እያነጋገረ ይልቁንም ደግሞ እናንተ በዚህ ጉዳይ ላይ ትኩረት ሰጥታችሁ የምትሰሩ እንደመሆናችሁ እየበኩላችሁን እይታ በጨረፍታ ለማየት ያህል ነው። ወደ ዋናው ዝርዝር ላይ ከመግባታችን አስቀድሞ ሶስና እሺ እሺ እኔ የጉዳዩ ተማሪ ነኝ። በዚህ አንጻር ግን የሚገርመው የማየው ሶሻል ሚዲያ ላይ በተለይ ለሚወያዩት ሰዎች ይሄ ጉዳይ አንገብጋቢ እና ኢትዮጵያን ያዋሃደው ኦር ዩኒቲ ያመጣ ሳብጀክት መሆኑ ይታያል በደንብ እና ያንን የአንድነት ባህሪ ስታይ ያስደስትሃል እና ሞራል የሚሰጥ ነገር ሆኖ አግኝቸዋለሁ። አብሮኝ የሚሰሩትን የስራ ባልደረቦቼን እነሱን ሰፖርት በማድረግ ነው እንግዲህ እኔ የተሳተፍኩ ያለሁት እዛ ላይ ነው መረዳ ያለሁት። የሰሞኑ ፍርቅ አዲስ አይደለም። ለወራት የዘለቀ ድርድር ተካሂዷል። የዋሽንግተኑ ድርድር ከፈረሰ በኋላ ለረዥም ወራት ተቋርጦ ነበረ። ነገር ግን በግብጽ በኩል ሳምሶን እንደገለጽከው ከፍተኛ ዲፕሎማሲያዊ ጫና ለማሳደር ግብጽ የምትሞክር መሆኗን ይፋ አድርጋለች። ሌላ በኩል ወታደራዊ ጣልቃ ገብነት እንዳይኖር የሚል ስጋትም ቀስቅሶ ነበር። ምንም እንኳን እንደ ግጭት አስወጋጁ ድርጅት ክራይሲስ ግሩፕ የመሳሰሉት ያን አይነት አይኖርም የሚል አስተያየት ቢያቀርቡም ዛሬም የተለያዩ የግብጽ ባለሙያዎች፣ የፖለቲካ ሰዎች ያን መሰል አስተያየት ይሰጣሉ። ምን ይታያችኋል? በሳምንታት ውስጥ የውሃ ሙሌቱ ይጀምራል። በከፊል ያልተነገረ በተወሰነ ደረጃ የግብፅ ባለስልጣናት የሚያመኑት ውሃው በሚሞላበት አካሄድ ላይ የተወሰነ ስምምነት ተደርሷል የሚል መረጃ በኢትዮጵያ በኩል በይፋ ተገልጿል። መቅደላዊት እስከ ገባሽ እስከተረዳሹ ድረስ ምንድነው የሚቀጥለው ምዕራፍ? ምን ይታይሻል? ይ ፈርስት ፊሊንግ እና ኦፕሬሽን በምንለው የመጀመሪያ የግድቡ ሙሌት እና አሰራር ላይ ተስማምተናል የሚል መረጃ እኔም ሰምቻለው። አይ ቲንክ ከኢትዮጵያም ሳይድ እሱ ተቀባይነት አለው። አሁን ያልተስማማንበት ነገሮች ሆነው የተቀመጡት ይሄ ረጅም ጊዜ ድርቅ ሲኖር እንዴት አድርገን ውሃ እንለቃለን የሚለው ነው። ይሄ ደግሞ ሁልጊዜ ወደኋላ ሄዶ ችግር የሚሆነው ለምንድን ነው? ከውሃ ክፍፍል ጋር ስለሚገናኝ ነው። ሶ በኢትዮጵያ ሳይድ በአባይ ግድብ ላይ ተመስርቶ ሊሰራ የሚችል የውሃ ክፍፍል ውስጥ መግባት አንፈልግም ከዚ ምክንያቱም፣ አንድ ድንበር ተሻጋሪ ወንዝ ላይ የሚሰራ የውሃ ክፍፍል ሁሉንም ሀገሮች ያቀፈ መሆን አለበት። ስለዚህ ፕሮጀክቱ ምንም ያህል ትልቅ ቢሆን በአንድ ፕሮጀክት ላይ ተመስርተን ወይም ሁሉንም ሀገሮች ባላቀፈ መንገድ የውሃ ክፍፍል ውስጥ መግባት አንችልም። ስለዚህ ከኢትዮጵያ በኩል ያለው አቋም ይሄ ነው። የረጅም ጊዜ ድርቅ ወደ ውሃ ክፍፍል የሚያወራ ስለሆነ እዚህ ላይ መነጋገር አንፈልግም ነው። እዚህ ላይ መግባባት አልቻልም። በግብጽና በሱዳን በኩል ደግሞ ያው እንደ ጋራንቲ በድርቅ ጊዜና በደረቃማ ወራት በቂ ውሃ ወደ ሀገራቸው እንደሚደርስ እንደማስተማመኛ በድርቅ ጊዜ ምን ያህል ውሃ ይለቀቃል የሚለውን መስማማት ይፈልጉታል። አሁን ትልቅ ችግር ሆኖ ያለው እንዴት ይሞላ፣ የመጀመሪያው ሙሌት እንዴት ይሁን የሚለው ላይ ተስማምተን ሳለ አሁን የረጅም ጊዜ ድርቅ የሚለው ላይ ነው ችግሩ ያለው። እዚህ ላይ ወደፊት እንዴት እንደሚሄድ ለእኔ አይታየኝም። ምክንያቱም እንዴት ነው፣ ኮምፕሮማይዘብል ፖዚሽኖች አይደሉም። እንዴት ልግለጸው? የማይታረቁ የሚመስሉ ፍላጎቶች ናቸው። ኤግዛክትሊ፣ የማይታረቁ የሚመስሉ ፖዚሽኖች ናቸው። ከኢትዮጵያ ሳይድ አይፈለገውም ይሄ በእጅ አዙር በቅኝ ግዛት ጊዜ የተመሰረቱትን ውሎች፣ የ1929፣ የ1959ን ውሎች ወደ መቀበል የሚያመራ አይነት አሬንጅመንት ውስጥ እንዳንገባ ነው ፍራቸው በግብፅና በሱዳን በኩል ደግሞ ሰምሃው የአሁን የሚጠቀሙበት የውሃ መጠን ሲግኒፊካንትሊ እንዳይቀንስ እና ያንን በአንድም በሌላ መንገድ ጋራንቲ ለማረ ለማረጋገጥ ይፈልጋሉ። ይሄ እነዚህ ሁለቱ ነገሮች እንዴት እንደሚገናኙ ወደፊት አይታይኝም። ግን ሦስቱ ሀገሮች ከጠቅላይ ሚኒስትሮቻቸው ጋር ተነጋግረው እንደገና ሲመለሱ፣ አይ ቲንክ ይሄ ነው የሚቀረው ነገር። ወደፊት እንዴት ይሆን የምናየው ይሆናል። ነገር ግን የመጀመሪያው ጉሌትን በተመለከተ ኢትዮጵያን የሚያስራት ነገር የለም። ግድቡን ከመሙላት ማለት ነው። ይሄ የመርሆዎች መግለጫ ዴክለሬሽን ኦፍ ፕሪንሲፕልስ የምንለውም በሶስቱ ሀገሮች የተፈረመው ኢትዮጵያ ይሄ ስምምነቱ ደርስ ግድቡን መሙላት አትችልም የሚል ማዕቀብ አሳርፍባትም ኢትዮጵያ። ስለዚህ ይሄ ሁሉ ድርድር ያው አገሮቹ በዚህ ወንዝ የተሳሰሩ ስለሆነ ከመልካም ጎረቤትነት ከበጎ ፈቃድ ኮኦፕሬሽን ይሄ አብሮ መስራትን ፌቨር ከማድረግ አንጻር ካልሆነ በስተቀር በህግ አግባብ አስገዳጅነት ያለው አይደለም። ስለዚህ ተስማሙበትም አልተስማሙበትም ሙሌቱ አሁን ሐምሌ ላይ ይቀጥላል። ግን ያው ትልቅ ፕሮጀክት ስለሆነ ድንበር ተሻጋሪ ወንዝ ላይ የምንሰራው ፕሮጀክት ስለሆነ፣ እንዲሁም ከጥሩ ጎረቤትነት አንፃር ይሄ የታችኛው ተፋሰስ ሀገሮች ላይ የሚመጣውን ጉዳትም ካለ ኢምፓክትም ካለ ለመቀነስ ካለ በጎ ፈቃድ ያ ከኢትዮጵያ በኩል ያንን ለማድረግ ከዛ በመነጨ በጎ ፈቃድ የሚካሄድ ድርድር ነው እንጂ ይሄ የህግ አግባብነት አስገድዶን የምናደርገው ድርድር አይደለም። ከኢትዮጵያ በኩል የወጣውን መግለጫ ይህንኑ ነው የሚለው፣ ሙሌቱ እንደሚቀጥል፣ ነገር ግን ነገሮች ላይ ማውራታቸውን እንደሚቀጥሉ ነው። መልካም። በህግ አስገዳጅነት አይኑረው እንጂ በአንጻሩ በኢትዮጵያ ላይ በዲፕሎማሲው ጎራ እንድትገለል ለማድረግ ኢትዮጵያን ጫና ይደረጋል የሚል ትንታኔ ነው እየቀረበ ያለው። በኋላ ላይ ግፋ አድርገን እንሄዳለን በዚህ ጉዳይ ላይ ጥናት ገሰው ነው ምትላይት እየነገሽን ያለሽው እና ምናልባትም በዚህ ሰዓት ለሚከታተሉ አድማጮች የግድ የውሃ ጉዳይ አዋቂዎች ሳትሆኑ ለመለየት ምክር ያለው ጥናት ያደረገችውን መግደላዊ የተሰባሰባችሁ የግድ በሙያችሁ በዚህ ላይ ጥናት ስላላችሁ አይደለም። ቅድም ሶስናም ሳምሶንም ብላቸዋል። ኢትዮጵያውያንን በአንድ ያሰባሰበ የተለየ ታሪካዊ አጋጣሚ ይመስላል። በፖለቲካ ከፍተኛ መከፋፈል በሚታይበት ምናልባት በጣት ከሚቆጠሩ ሁሉን በጋራ አሰባሰቡ ጉዳዮች አንዱ የሆነ ነው የአባይ ጉዳይ። እስኪ ስለ እናንተ መሰባሰብ ሶስና እና፣ ቅድም ስለዚህ ጥናታዊ እውቀት የለኝም ነገር ግን ማድረግ የሚችለውን ብለሻል። በሙያሽ እያደረግሽ ያለሽ ስራ አለ። በምታውቁት በየተሰማራችሁበት ሙያ ልታደርጉ የምችሉትን ነገር አምናችሁን የመጣችሁትና ስለ እናንተም እዚህ ውይይት ውስጥ ስለሌሉ አጋሮቻችሁም እስኪ ያጫውቱን። አንዳችሁ ልቀድሙ ትችላላችሁ። እሺ፣ እኔ እዚህ ላይ ስለ ስብስቡ ላውራና ሶስና ድሮ ሰጣለሁ። ስብስቡ ውስጥ ያሉት በሙያ አንጻር በየግላቸው ሙያ በጣም የላቁና ቢያንስ ከ15 ከ25 ዓመት በላይ ልምድ ያላቸው ባለሙያዎች ናቸው። በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግ፣ ዴታ ሳይንስ፣ በዊንድ ፓወር፣ በሶላር መቅደላዊት አይነት ደግሞ በዚህ በኢንጂኒሪንጉ እና በዲፕሎማሲው እና በተለያየ ሙያ ያሉ ናቸው እዚህ ውስጥ ያሉበት። እኛ እያደረግን እያጎላን ያለነው ምንድን ነው? ባለሙያዎች የሚሰሯቸው የሚሰጡንም መረጃዎች ለሕዝብ ተደራሽ እንዲሆኑ ቅልብጭ ብለው ቪዲዮም ከሆኑ በአንድና በሁለት ደቂቃ ውስጥ ሊገቡ በሚችል መንገድ አቀናጅተን ነው የምናወጣው እና ይሄ በጣም ከአሁን በፊት ተደርጎ በማይታወቅ ሁኔታ ነው ያለው። ካሁን በፊት ስብስቦች ሲኖሩ በአንድ ዙሪያ ነው ስብስቡ የሚሆነው፣ በዛ ሙያ ብቻ ነው። አሁን ግን ይሄ ስብስብ ልዩ የሚያደርገው ምንድን ነው? አንድ ነገር እኛ አንድ መረጃ ስንለቅ በተለያየ አቅጣጫ ግምገማ ደርሶበት በተለያየ አቅጣጫ የሙያ ዳሰሳ ደርሶ ወደ ህዝብ የሚደርስ ነው። የማህበራዊ ሚዲያዎቹን ብታይ የሚለቀቁት መረጃዎች አጠር አጠር ያሉ መረጃዎች ናቸው እና ኢትዮጵያ በፌስቡክ እና በትዊተር የምትሸበረክ ሀገር አይደለችም። ኢትዮጵያ ትዊተር፣ ፌስቡክ ከመኖሩ በፊት ለዘመና የቀኝ ገዢዎች ጥቃት የመለሰች ሀገር ነች። አሁንም ቢሆን በቀደም ጠቅላይ ሚኒስትሩ እንደገለጹት ውጭ ጉዳይ ሚኒስትር አቶ ገዱም እንደገለጹት የሚሄዱበት አቅጣጫ በጣም የጠነከረ እና የማያወላዳ አቋም ስለሆነ እኛም ከጀርባቸው ሆነን ይህንን ለመደገፍ በሙያችን እንዳልኩ እንደተሰባሰብ ነው እየሰራን ያለ ነው። መልካም መቅደላዊት ወደ አንቺ ልመለስ ነው። የመብትን ጉዳይ ኢትዮጵያ ተጠቃሚነቷን አጥበቀች፣ ትከራከራለች አንድ ግብፃዊ አንቺ መሳ ለመሳ ተቀምጦ ያስቢ። የግብፅ ታሪካዊ ባለቤትነት የሚባል አብዛኛው የውሃ ምንጫቸው ናይል ላይ እንደተገደበ ሰዓት ህልውና አደጋ ላይ ነው ለሚለው መንገድ ለሚያሳስበው ግብፃዊ የፖለቲካ ጉዳይም አብሮት አለበት። በእርግጥም ደግሞ ተጨባጭ ስጋቶችም ሊኖሩ ይችላሉና ከህግም ባሻገር ከሚገባው ፍጥጫ አንጻር ምንድን ነው የሚታይሽ? ምንስ ነው መድረግ አለበት ሲ በአንጻር ውስጥ ጦርነት ያሳስብሻለን? አድማጮች ውይይታችን አልተቋጨም። ተከታዩን በሌላ ፕሮግራም ይዘን እንቀርባለን። ሙሉ ውይይታችን ታዲያ በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን እንግዶችን ለጊዜያቸው አመሰግናለሁ ጊዜ